The Voice of America. በምዕራብ ኦሮሚያ ጉሊሶ ወረዳ በንጹሐን ዜጎች ላይ የተፈጸመው ግድያ በገለልተኛ አካል እንዲጣራ በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር ጥሪ አቅርበዋል። በአቶ አራርሶ ቢቂላ የሚመራው የኦነግ ስራ አስፈጻሚ ኮሚቴም በጉሊሶ ወረዳ በዜጎች ላይ የተፈጸመውን ግድያ አውግዞታል። ፀሐይ ዳምጠው ዝርዝሩን ይዛለች። ጥቅምት 22 2013 በምዕራብ ወለጋ ጉልሶ ወረዳ ዲላ ጎጎላ ልዩ ቦታ ጋዋ ጋ አንቃ ተብሎ በሚጠራው ስፍራ በንጹሐን ዜጎች ላይ በደረሰው ጥቃት ጥልቅ ሐዘን ተሰምቶናል ሲሉ ነው የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ብሳ የገለጹት። በየጊዜው ሰዎች ሲገደሉ ይሰማል። ነገር ግን ጉዳዩን ተከታትሎ ገዳዮችን ወደ ሕግ ማቅረብ ለሕዝቡና ለሟች ቤተሰብ የማሳወቅ ስራ ሲሰራ አይታይም ብለዋል አቶ ዳውድ። የአሁኑ ግድያም በገለልተኛ አካል ተጣርቶ ለህዝብ ይፋ መደረግ አለበት ሲሉም ያሳስባሉ። ተደጋግሞ ግድያዎች ብዙ ቦታ ይደረጋሉ። ላለፉት ሁለት አመት በተለይ ኦሮሚያ ውስጥ በጣም ሰፋ ባለ በግለሰብና በቡድን ሰው ይገደላል። መቆሚያ አጥቷል። በነፃ በሆነ አካል ምርመራ እንዲደረግና ለተገደሉትም ለኢትዮጵያ ህዝቦችና ለዓለም ህብረተሰብ ግልጽ የሆነ የምርመራ ውጤት እንዲገኝ ጥያቄ እንደገና ለማቅረብ ነው። ከዚህ በፊት አቅርበናል። ካልሆነ እንዲሁ ተድበስሶ ብዙ ነገር ነው ያለፈው። እንደገና ለመጥቀስ በአማራ አካባቢ የተገደሉ አመራሮች፣ የቺፍ ኦፍ ስታፍ፣ የአጫሉ ጉዳይ እነዚህን መጥቀስ ይቻላል። ሌሎችም ዜጎች ብዙ ቦታ የተገደሉ ጉራ ፈርዳ፣ ይሄ ሁሉ ተድበስሶ ነው የሚያልፈው። የሚመለስበት ሰው ይሄ አሳሳቢ ነው። ነጻ አካል እንዲመረምሩ ይህንን ግልጽ እንዲያደርግ ለማለት ነው። በአቶ አራርሶ ቢቅ ላይ የሚመራው የኦነግ ስራ አስፈጻሚ ኮሚቴ በበኩሉ ዜጎች ላይ የተፈጸመውን ግድያ አውግዟል። የኮሚቴው አባል አቶ ቀጄላ መርዳሳ ለአሜሪካ ድምፅ እንደገለጹት ግድያው የፈጸመው አካል አላማው ሽብር መፍጠር ነው። ይህንን ያደረጉ ሰዎች ሽብርን ለማንገስ ነው። በተለይም ደግሞ የኦሮሞን ህዝብ ከሌሎች ብሔር ብሔረሰቦች ጋር ለማጋጨት እና ጥርጣሬ እንዲነግስ እንዲራራቁ ለማድረግ ሆን ተብሎ ታቅዶ የተደረገ ነው። ይህ ደግሞ እዛ ቦታ ብቻ ሳይሆን በተለያዩ አካባቢዎችም እየተደረጉ ነው። መንግስት ከሚመለከታቸው አካላት ጋር ሆኖ በአጠቃላይ የሀገሪቱን ሰላም የሚያሰፍንበትን ሁኔታ ማፈላለግ አለበት እንላለን። ጥቃቱን የፈጸመው ኦኔክሸኔ ነው በሚል በመንግስት መግለጫ የተጠቀሰውን ውንጀላን በተመለከተም ተከታዩም ብለዋል። ኦኔክሽኔ የሚባለውን እኛ እንደ ድርጅት ወይንም እንደ ቡድን አናቀውም፣ ግን የታጠቁ ክፍሎች የገጠሩ እንዳሉ እንሰማለን። እነዛ ይፈጽሞ አይፈጽሞ ማን እንደፈጸመው መንግስት ማጣራት አለበት። ጣርቶ ደግሞ ለሕዝቡ ይፋ ማድረግ አለበት። የሆነ ስም የምነሳበት አንዳንድ ሁኔታ አይሰማት። የኦሮሞ ነጻነት ግንባር በሰላማዊ መንገድ እና በሕጋዊ መንገድ እየተንቀሳቀሰ ነው። በአቶ ዳውድ ፕሳ የሚመራም ሆነ በአቶ አራርሶ ቢቂ ላይ የምመራው ኦነግ በሰነዘራቸው አስተያየቶች ላይ ከኦሮሚያ ክልላዊ መንግስት ምላሽ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ሀይ